የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሚያዝያ 5 2008 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን እንደምናመሻቸው እኔ አስጥልን እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ቆንጅ ይታይና፣ እኔም ሶሎሞን አባተንን። የኢትዮጵያ ምጣኔ ሀብት በያዝነው ዓመት በአራት ነጥብ አምስት ከመቶ እያደገ ከቀደሙት ዓመታት እጅግ ዝቅ እንደሚል ተገለጸ። ኢስተር ሳር አፍሪካ ስ ግ አንዱ ምክንያት ምስራቅና ደቡብ አፍሪካ ብርቱ ድርቅ ተከስቶባቸዋል። የዝናብ መጠኑ ለበርካታ ዓመታት ከተመዘገበው አማካኝ በ40 ከመቶ ቀንሷል። ይሄ ሁኔታ በምጣኔ ሀብት እድገት ትንቢያው ላይ ተንጸባርቋል። በተለይ እንደ ኢትዮጵያ ያሉ ምጣኔ ሀብቶችን ጎድሷል። ኦኒያ ሰላሰን በዓለም የገንዘብ ድርጅት የዘንድሮ የዓለም የምጣኔ ሀብት አካሄድ ጥናት ቡድን መሪ ናቸው። ከዓለም ባንክና ከአይኤምኤፍ ዓመታዊ ጉባኤ የተጠናቀረ ዘገባ በአብይ ርዕሳችን ይቀርባል። ጉዳያቸው በፓርቲያቸው የሥነ ስርዓት ኮሚቴ እየታየ ያለው የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት የሚሉት አለ ፓርቲው ስራ መስራት አልቻለም። ከጉባኤ በኋላ በጣም ችግር አጋጥሞ ነው። ይህንንም ነገር ኦዲትና ምርመራ ችግር እየፈጠረ ስለሆነ ጉባኤ እንዲጠራ ሊጠይቅ ያለው ነው። በመጽሔት ዘገባ ይዘናል። አርዕስተ ዜናውን ቆንጅታ አሰማናለች። በዓለም ባንክና የዓለም የገንዘብ ድርጅት ዓመታዊ ጉባኤ ላይ በዓለም የጤና ድርጅትና በባንኩ ትብብር እየተካሄደ ያለውና ዛሬ የተጀመረው የአእምሮ ጤና ጉባኤ በሕክምናው ወጪና ጥቅሞች ላይ አትኩሮ እየተነጋገረ ነው የሚለው አንዱ አርእስተ ዜናችን ነው። የደቡብ ሱዳን ሽምቅ ተዋጊዎች ከእርስ በርስ ጦርነቱ በኋላ ወደ ዋና ከተማዋ ወደ ጁባ እየተመለሱ መሆናቸው ተሰምቷል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የኢትዮጵያ ምጣኔ ሀብት እድገት ለሚቀጥለው አንድ አመት እንደሚያሽቆለቁል የዓለም የገንዘብ ድርጅት አይኤምኤፍ አስታውቋል። በያዝነው የአውሮፓውያን 2016 ዓመተ ምህረት የኢትዮጵያ ሀገራዊ ሀብት ምጣኔ በ አራት ነጥብ አምስት ከመቶ እንደሚያድግ የገንዘብ ድርጅቱ ተንብየዋል። ከ10 ዓመታት በላይ ባለ ሁለት ቁጥር እድገት ሲያሳይ የቆየው የኢትዮጵያ ምጣኔ ሀብት በፍጥነት እንዲያሽቆለቁል ያደረገው በሀገሪቱ የተከሰተው ድርቅና የዓለም አቀፍ የሸቀጥ ገበያ ዋጋ መቀነስ እንደሆነ ተነግሯል። በአብይ ርዕስ ዝርዝር ዘገባ ይኖረናል። በዚሁ የዓለም ባንክና የዓለም የገንዘብ ድርጅት ዓመታዊ ጉባኤ ላይ በዓለም የጤና ድርጅትና በባንኩ ትብብር እየተካሄደ ያለውና ዛሬ የተጀመረው የአእምሮ ጤና ጉባኤ በሕክምና ወጪና ጥቅሞች ላይ አተኩሮ እየተነጋገረ ነው። ሀገሮች፣ ለጋሾች፣ ሲቪል ማህበረሰቦች በአእምሮ ጤና ጉዳይ ላይ የሚገባውን ነዋይ ማፍሰስ እንዲችሉ ለማበረታታት በተጠራው በዚህ ስብሰባ ላይ የትምህርትና የምርምር ተቋማት ኤክስፐርቶች፣ በአእምሮ ጤና አገልግሎት ላይ የተሰማሩ ባለሙያዎች፣ የልማት ተቋማት እንዲሁም የገንዘብ ሚኒስትሮች እየተሳተፉ ናቸው። የተስተካከለ የአእምሮ ጤና ተጨባጭ የሆነ የምጣኔ ሀብት ጥቅም እንደሚያስገኝ አዘጋጆቹ አስታውቀዋል። የአእምሮ ጤና አጠባበቅ አገልግሎቶቻቸውን ማሻሻላቸው የተነገረላቸው ብራዚል፣ ኢትዮጵያና ደቡብ አፍሪካ ልምዶቻቸውን የሚያሳዩ ታሪኮቻቸውን ለተሰብሳቢው እንደሚያካፍሉ ታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የደቡብ ሱዳን ሽምቅ ተዋጊዎች ከሁለት ዓመታት የእርስ በርስ ጦርነት በኋላ ወደ ዋና ከተማዋ ወደ ጁባ እየተመለሱ ናቸው። ይህም ባለፈው ነሐሴ የተፈረመውን የሰላም ስምምነት ተግባራዊ በማድረግ ረገድ ቁልፍ እርምጃ ነው ተብሏል። አሁንም ውጊያው በመቀጠሉ ግን የአማጽያኑ መመለስ ወደ ሰላም ያምራ ወደ ባሰ ውጊያ ለብዙዎች እንቆቅልሽ ሆኗል። ለአሜሪካ ድምፅ ጄሰን ፓቲንኪን ከጁባ አጭር ዘገባ ልኳል። ሶሎሞን ክፍሌ ያቀርበዋል። የደቡብ ሱዳን አማጽያን ከሁለት ዓመታት በፊት በሀገሪቱ የተቀሰቀሰውን የእርስ በርስ ጦርነት ተከትሎ ነበር ጁባን ለቀው የወጡት። አሁን የሰላም ስምምነቱን ከተፈራረሙ ከስምንት ወራት በኋላ ነው በመመለስ ላይ ያሉት። እስካሁንም 1300 ያህሉ ጁባ ገብተዋል። በትላንትና ሁለት ለምሳሌ የአማጺያኑ ሁለተኛው መሪ አልፍሬድ ላዶጎር ጁባ ገብተዋል። ዋናው የሽምቅ ተዋጊዎቹ መሪ ሪክ ማቻርም በቀድሞው የምክትል ፕሬዚደንትነት ሥልጣናቸው ለመቀጠል የፊታችን ሰኞ ይመለሳሉ ተብሎ ይጠበቃል። ደቡብ ሱዳን ውስጥ በፕሬዝደንቱ ሳልቫኪር እና ምክትላቸው ሪክ ማቻር ታማኞች መካከል በተካሄደው ውጊያ በአስር ሺዎች የሚቆጠሩ ሰዎች ተገድለዋል። ከእንግዲህ ወዲያ ግን የመጣውን ሰላም ማስቆም የሚችል የለም ሲሉ የሽምቅ ተዋጊዎቹ ምክትል አዛዥ አልፍሬድ ላዶጎር አስረድተዋል። የተደረሰው የሰላም ስምምነት አይቀለበስም። ከሀገራችን ጋር ወደፊት መጓዝ አለብን። ጎር ጁባ ከተማ ውስጥ ስለ ሰላም አስፈላጊነት እየሰበኩ ቢሆንም ታዲያ በሌሎች አካባቢዎች ውጊያው ቀጥሏል። መንግሥት በሀገሪቱ ምዕራባዊ ክፍለ ግዛት በባህር ኤል ጋዛል ያደረሰውን ጥቃት ዩናይትድ ስቴትስ አውግዛለች። የውጭ ጉዳይ መስሪያ ቤቷ ቃል አቀባይ ማርክ ቶነር አማጽያኑም በዚህ አካባቢ በመንግሥት ወታደሮችና ሲቪሎች ላይ ጥቃት ስለማድረሳቸው ሪፖርት ደርሶናል ብለዋል። እንደገና ወደ ግጭት እያመራን ይመስላል። መስቀለኛ መንገድ ላይ እንገኛለን። ሁለቱም ወገኖች የሰላሙን ሂደት አቅጣጫ የማስያዝ ኃላፊነት አለባቸው። ውጊያው ዳግም በጁባም ሊቀሰቀስ ይችላል የሚል ስጋት አሁንም ተፈጥሯል። የሰላሙ ስምምነት የሚለው የደቡብ ሱዳን ጦር ሰራዊት አብዛኞቹን ወታደሮቹን ከዋና ከተማይቱ 25 ኪሎ ሜትር ውጭ በማስወጣት የሁለቱም ወገኖች ኃይሎች ቁጥር ከተማይቱ ውስጥ እኩል መሆን አለበት ነው። አርባ አምስት ዜጎቼን ከኬንያ አግታ ወስዳብኛለች ስትል ታይዋን ቻይናን ወነጀለች። ድርጊቱ ታይዋን ጠንከር ወዳለ ራስ ገዛ አስተዳደር አቅጣጫ ከማምራት ይልቅ ከቤጂንግ ጋር በወዳጅነት እንድትነጋገር ተጽዕኖ ለማሳደር የታለመ ሊሆን እንደሚችል ተንታኞች እየተናገሩ ነው። ታይዋን ቻይናና ኬንያ ተባብረው የፈጸሙት እገታ ስትል ከገለጸችው ተግባር አስቀድሞ ቻይና በጥር ፕሬዝደንታዊ ምርጫ ባካሄደችው ታይዋን ላይ ጫና ለማሳደር ስትንቀሳቀስ መቆየቷን ተንታኞቹ ገልጸዋል። የላይቤሪያን የትምህርት ስርዓት ለማስተካከል የቀረበው እቅድ በሀገሪቱ የመምህራን ማህበር ተቀባይነት ማጣቱን ተከትሎ በጉዳዩ ላይ ትንንቅ ተጀምሯል። የመምህራን ማህበር ማህበሩ አስተዳደሩ የመንግስትና የግል ዘርፍ የትምህርት አጋርነት በሚል ያሰናዳውን እቅድ ተግባራዊ የሚያደርገው ከሆነ አገር አቀፍ የስራ ማቆም አድማ እንመታለን ሲል ዝቷል። የስራ ማቆም አድማ ውሳኔውን መምህራኑ ትናንት አጽድቀዋል ብለዋል። የማህበሩ የበላይ ዋና ጸሐፊ የላይቤሪያ መንግስት ብሪጅ ኢንተርናሽናል አካዴሚስ ከተባለ አንድ ድርጅት ጋር የመግባቢያ ሰነድ ነው የተፈራረመው። ድርጅቱ በታዳጊ ሀገሮች በቴክኖሎጂ እገዛ የዝቅተኛ ክፍያ የግል መዋለ ነዋይና ይቅርታ መዋለ ህጻናትና የአንደኛ ደረጃ የግል ትምህርትን ለማዳረስ የሚሰራ እንደሆነን የተነገረው፣ የመምህራን ማህበሩ እቅዱ ስራ ላይ ሊውል አይችልም፣ ህገ መንግስቱንና የትምህርት ህግጋቱን የሚጥስ ነው በማለት ነው የሚቃወመው። የትምህርት ሚኒስትሩ በበኩላቸው መንግስት ስርዓቱ በግል ድርጅት እንዲያዝ ብሎ ሳይሆን አሁን ያለውን የተማሪዎች ደካማ ክንዋኔ ለማሻሻል ከግሉ ዘርፍ ጋር በመተባበር ብርቱ እርምጃ መውሰድ አስፈላጊ ሆኖ ስላገኘነው ነው ይላሉ። የፓናማ ፌዴራል መንግስት የጸጥታ ኃይሎች ከዓለም መሪዎች ስሞች የተነካኩ በርካታ የባንክ ሂሳቦችና ኩባንያዎች የተገኘበት የተባለውን የህግ ኩባንያ ሞሳክ ፎንሴካ ቢሮዎችን ወርረው ፈትሸዋል። የፓናማ ጠቅላይ አቃቤ ሕግ ቢሮ ባወጣው መግለጫ ድርጅቱ ህገወጥ ድርጊት ፈጽሞ እንደሆነ የሚያሳዩ ማስረጃዎችን ፍለጋ አቃቢያነ ሕጉና ፖሊስ ፍተሻ ማካሄዳቸውን አስታውቋል። ሞሳክ ፎንሴካ ደንበኞቹ ግብር እንዳይከፍሉ፣ ሌላም የማጭበርበር ተግባር እንዲፈጽሙ ረድቷል ተብሎ ተወንጅኗል። ፓናማ ህግ አስከባሪ አስከባሪዎች ለህግ ውንጀላ ማስረጃ ሰነድ ካለ ለመያዝ በኩባንያው ዋና ጽህፈት ቤት ላይ ፍተሻ ያካሄዱት ትናንት ማክሰኞ ምሽት ላይ መሆኑ ታውቋል። ሞሳክ ፎንሴካ በበኩሉ ከመንግሥት ባለሥልጣናት ጋር እየተባበርን ነው ብሏል። የፓናማ ሰነዶች የተባለውን ባለፈው ሳምንት በኢንተርኔት የተሰራጨውን ሰነድ ሞሳክ ፎንሴካ ብዛት ላላቸው ዓለም አቀፍ ከበርቴ የደንበኞቹ በሀገሮቹ ግብር እንዳይከፍሉ ገንዘባቸውን የሚያሸሹበት የውጭ ሀገር የባንክ ሂሳብ በመክፈት መርዳቱን የሚጠቁሙ ሰነዶችን አውጥቷል። የኩባንያው መስራች ራሞን ፎንሴካ ኩባንያቸው የጣሰው ሕግም ሆነ ያጠፋው ሰነድ የለም ብለዋል። የሶሪያ መንግስት ፕሬዚደንቱ ባሻር አልአሳድ ስልጣን ለመልቀቅ ሀሳብ እንደሌላቸው የሚያሳይ እርምጃ ነው ተብሎ በብዙዎች የተነቀፈውን ምክር ቤታዊ ምርጫ በዛሬው ዕለት አካሂዶታል። የመንግስቱ ተቃዋሚዎች፣ የሽምቅ ተዋጊ ቡድኖች አዛዦችና ምዕራባውያን መንግስታት የውሸት ምርጫ ሲሉ አጣጥለውታል። ጦርነት በበጣጠቃት ሀገር በመንግስቱ ቁጥጥር ስር ባሉ አካባቢዎች ከተካሄደው ምርጫ ምን ውጤቱ ምን እንደሚሆን የሚገመት ቢሆንም በዚሁ ሳምንት መጨረሻ ላይ ይፋ እናደርጋለን ብሏል አስፈጻሚው። ከአምስት አመታት በፊት በፕሬዝደንቱ ላይ ህዝባዊ አመጽ እየተካሄደ በነበረበት ወቅት በተደረገው ምርጫ እንደሆነ ሁሉ አሁንም ምክር ቤቱን የሚሞሉት የፕሬዝደንቱ ገዢ ባዝ ፓርቲና ተቀጥላ ድርጅቶች አባላት እንዲሁም አርሶ አደርና ወዛደር እያሉ እነሱ የመለመሏቸው እጩዎችን ጨምሮ የመንግስቱ ታማኝ አገልጋዮች እንደሚሆኑ ነው የሚጠበቀው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎሄርትስ በ22 ሜትር ባንድ በ13860 ኪሎሄርትስ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሚያዚያ፣ ይቅርታ የረቡዕ ሚያዚያ 5 2008 ዓ.ም ምሽት ፕሮግራም ነው። በዋሽንግተን ዲሲ አካባቢ በተለይም ቨርጂኒያ ውስጥ በሚገኘው ሬገን ናሽናል አውሮፕላን ማረፊያ የሚሰሩ የተለያዩ ድርጅቶች ተቀጣሪዎች እዚያው አውሮፕላን ጣቢያው ላይ በሚገኝ አዳራሽ ውስጥ ትናንት አንድ ስብሰባ አካሂደው ነበር። ቡና ተፈልቶ ማህበራዊ ጉዳዮችን እንደዚሁም ሌሎች ጉዳዮችን አንስቶ ይወያያል። በማህበራዊው የቡና ስነስርዓታችን ላይ ቤተሰብ፣ ጓደኛ፣ ጎረቤት ሲጣላ ለማስታረቅ እንደሚደረገ ሁሉ ለተከሰተ ችግር መፍትሔ ፍለጋ አይነት ስራ እንደሚሰራ ሁሉ እዚኛው ላይም ሰራተኞቹ እንዴት አድርገው ይህንን ችግር መፍታት እንዳለባቸው እንዴት አድርገው መቅረፍ እንደሚችሉ የምንወያይበት ነው ማለት ነው። ቡና ለፍትህ በሚል መሪ ቃል ነው ስብሰባው የተካሄደው። ለመሆኑ ለምን ቡና ተብለው ሲጠየቁ ነበረ አቶ በኃይሉ ወልደ ዮሐንስ የሠራተኞች መብቶች ተሟጋች የሆነው አፍሪካን ኮሚዩኒቲስ ቱጌደር ወይም አፍሪካውያን ማኅበረሰቦች ሲያብሩ የሚባለው ቡድን አባል የተናገሩት። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ይህ ዘገባ በኢትዮጵያውያን በአሜሪካ ዝግጅት ይቀርባል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይደመጣል። የኢትዮጵያ ምጣኔ ሀብት እድገት ለሚቀጥለው አንድ አመት እንደሚያሽቆለቁል የዓለም የገንዘብ ድርጅት አይኤምኤፍ አስታወቀ። በያዝ ነው የአውሮፓውያን 2016 ዓ ም የኢትዮጵያ ሀገራዊ ምጣኔ ሀብት በ አራት ነጥብ አምስት ከመቶ እንደሚያድግ የገንዘብ ድርጅቱ ተንብዋል። ከአስር አመታት በላይ ባለ ሁለት ቁጥር እድገት ሲያሳይ የቆየው የኢትዮጵያ ምጣኔ ሀብት በፍጥነት እንዲያሽቆለቁል ያደረገው በሀገሪቱ የተከሰተው ድርቅና የዓለም አቀፍ የሸቀጥ ገበያ ዋጋ መቀነስ እንደሆነ ተነግሯል። ሄኖክ ሰማእግዜር ከአመታዊው የዓለም ባንክና የአይኤምኤፍ ጉባኤ ያስተላለፈው ዘገባ ቀጥሎ ይቀርባል። በዓለም በፍጥነት በማደግ ላይ ከነበሩ አስር ሀገሮች ሰባቱ የአፍሪካ ሀገሮች ሲሆኑ ኢትዮጵያ ግንባር ቀደም ሆና ለአስርተ ዓመታት ቆይታለች። በያዝነው የአውሮፓውያን ዓመት ግን ይሄ ሁኔታ እንደሚቀየር ነው የዓለም የገንዘብ ድርጅት አይኤምኤፍ በየአመቱ የሚያወጣው የዓለም ምጣኔ ሀብት ግምገማ ዘገባው ያስታወቀው። ባለፈው ዓመት አስር ነጥብ ሁለት ከመቶ ያደገው የኢትዮጵያ ምጣኔ አሁን በያዝነው ዓመት በአራት ነጥብ አምስት ከመቶ የሀገራዊ ምርት እንደሚያድግ ድርጅቱ አስታውቋል። የዓለም የገንዘብ ድርጅትን የጥናት ቡድን የመሩት ኦኒያ ሴላሰን በምስራቅና ደቡብ አፍሪካ ሀገሮች የምጣኔ ሀብት ትንበያ ላይ ጉልህ ተጽዕኖ ያሳደሩ ሁኔታዎችን እንዲህ አስረድተዋል። አንዱ ምክንያት ምስራቅና ደቡብ አፍሪካ ብርቱ ድርቅ ተከስቶባቸዋል ብለዋል። የዝናብ መጠኑ ለበርካታ አመታት ከተመዘገበው አማካኝ በ አርባ ከመቶ ቀንሷል። ይሄ ሁኔታ በምጣኔ ሀብት እድገት ትንበያው ላይ ተንጸባርቋል። በተለይ እንደ ኢትዮጵያ ያሉ ምጣኔ ሀብቶችን ጎድቷል። ማላዊ፣ ዚምባብዌ፣ ዛምቢያና ደቡብ አፍሪካንም እንዲሁ ጎድቷል። የምጣኔ ሀብት መቀዛቀዙ በአፍሪካ አማካይ እድገትም ተመዝግቧል። ባለፈው አመት በ3.4 ከመቶ ያደገው የአፍሪካ ምርት በያዝነው አመት ወደ 3 ከመቶ ዝቅ እንደሚል ነው የዓለም የገንዘብ ድርጅት የተነበየው። በተለይ በአፍሪካ እንደ ናይጄሪያ፣ አንጎላ፣ ደቡብ ሱዳንና የመሳሰሉ ሌሎች ሀገሮች የነዳጅ ዘይት አምራች ሀገሮች በመሆናቸው በነዳጅ ዘይት ዋጋ መቀነስ ሳቢያ ምጣኔያቸው ተንኮታኩቷል። የዓለም የገንዘብ ድርጅት ጥናትን የመሩት ኦያ ሴላሰን የነዳጅ ዘይት አምራች ሀገሮች አሉ ነዳጅ የማያምርቱ ግን በዓለም የሸቀጥ ገበያ በቀጥታ የሚሳተፉ ሀገሮችም አሉ። በስፋት በሸቀጥ ገበያውን የማይሳተፉ ሀገሮችም እንዲሁ በርካታ ናቸው። የነዳጅ ዘይት ዋጋና የሌሎች ሸቀጦች ዋጋ ሲቀንስ የሀገሮቹ ምጣኔም አብሮ ይታወካል። በእርግጥ ሁኔታውን ለመለወጥ የጀመሯቸው በርካታ ውጥኖች አሉ። ሆኖም ምጣኔ ሀብታቸው መጎዳቱ አልቀረም። ለዚህ ነው በሚቀጥለው ዓመት የምጣኔ ሀብታቸው እድገት ትንበያ አሉታዊ ተጽዕኖ ያሳደረው። በድርቅ የተነሳ ጉዳት ያልደረሰባቸው የአፍሪካና የዓለም ሀገሮች በተለይ የነዳጅ ዘይት አምራች ያልሆኑት በዚህ ዓመት የተሻለ የምጣኔ ሀብት እድገት ትንበያ አግኝተዋል። ሆኖም የዓለም ምጣኔ ሀብት ባለው ትስስር የተነሳ በተዘዋዋሪ እድገታቸው ላይ አሉታዊ ተጽዕኖ ሊኖረው እንደሚችል ነው አይ ኤም ኤፍ በጥናቱ ያስቀመጠው። የዓለም አቀፍ የሸቀጥ ገበያ ተጽዕኖ የሚያሳድርባቸው ሀገሮች በሁኔታው ክፉኛ አልተጎዱም። ሆኖም የዓለም አቀፍ የገንዘብ ገበያና የመዋለ ንዋይ ፍሰት ስለሚደርግ በተዘዋዋሪ በተለይ በማደግ ላይ ባሉ ሀገሮች ምጣኔ ሀብቶች ላይ ተጽዕኖ እንደሚያሳድር በጥናታችን ተንጸባርቋል። በአጠቃላይ ያለምጣኔ ሀብት በዚህ በያዝነው ዓመት በ3.2 ከመቶ እንደሚያድግ ተገልጿል። ቀጣዩ የአውሮፓውያን ዓመት 2017 በተለይ የተሻለ የእድገት ዘመን እንደሚሆን ነው ጥናቱ የጠቆመው። ለኢትዮጵያም ምጣኔ ቢሆን ከዘንድሮ የተሻለ እድገት እንደሚጠበቅ ትንበያዋ ያስረዳል። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ። ከአሜሪካ ድምፅ መጽሔትን ነው እያደመጣችሁ ያላችሁት፣ የተከበራችሁ አድማጮቻችን። የዕለቱ አብይ ርዕስ ነበር የተሰማው የትንታኔው መጽሔት ይቀጥላል። ሊቀመንበሩ አቶ ይልቃል ጌትነትና አንድ ሌላ ከፍተኛ የአመራር አባል እንዲሰናበቱ የጠየቀው የሰማያዊ ፓርቲ ስነ ስርዓት ኮሚቴ ውሳኔ በፓርቲው የኦዲትና ቁጥጥር ኮሚሽን እየታየ መሆኑ ተዘግቧል። አቶ ይልቃል ጌትነትን እስክንድር ፍሬው ዛሬ አነጋግሯቸዋል። በተቋቋመ በአጭር ጊዜ ውስጥ ታዋቂነትን እንዳገኘ የታየው በ2007ቱ ምርጫም ከቆይታው በላይ የተፎካከረው ሰማያዊ ፓርቲ የውስጥ ችግር እንዳጋጠመው እየታየ ነው። የፓርቲው ብሔራዊ የሥነ ስርዓት ኮሚቴ በተለያዩ አመራሮች ላይ ያስተላለፈው የጥፋተኝነትና የቅጣት ውሳኔ ተቃራኒ አስተያየቶችን አስከትሏል። ብሔራዊ የሥነ ስርዓት ኮሚቴው እንደገለጸው ካለፈው ታኅሳስ ጀምሮ በአምስት የፓርቲው አመራሮች ላይ የቀረበውን ክስ ሲመለከት ቆይቷል። ክሱ የቀረበባቸውም ሊቀመንበሩ አቶ ይልቃል ጌትነት፣ የቀድሞው ምክትል ሊቀመንበር አቶ ስለሺ ፈይሳ፣ የቀድሞው የፋይናንስ ኃላፊ አቶ ወሮታዋሴ፣ የድርጅት ጉዳይ ኃላፊ የነበሩት አቶ ጌታንህ ባልቻ እንደዚሁም የብሔራዊ ምክር ቤት ተጠባባቂ አባል ወይንሸት ሞላ መሆናቸውን አመልክቷል። የቀረበባቸው ክስም የፓርቲውን ገንዘብ ያላግባብ ከመጠቀም ጋር የተያያዘ እንደሆነ ተገልጿል። የክሱ ሂደት የታየውም በተቀመጠው የአሰራር መመሪያ እንደዚሁም በፓርቲው መተዳደሪያ ደንብ መሰረት መሆኑን የኮሚቴው ሰብሳቢ ወይዘሮ ሀና ዋለልኝ ትናንት ለቪኦኤ ገልጸዋል። አምስቱንም ተከሳሾች ጥፋተኛ ያደረገው ኮሚቴው ሊቀመንበሩ አቶ ይልቃል ጌትነትና የቀድሞው የፋይናንስ ኃላፊ አቶ ውሮ ታዋሴ ከፓርቲው እንዲሰናበቱ፣ ሌሎች ተከሳሾች ደግሞ ከደረጃቸው ዝቅ እንዲደረጉ ወስኗል። የፓርቲው የኦዲትና ምርመራ ኮሚሽን በበኩሉ ውሳኔውን ባይሰርዝም ለጊዜው አግዶታል። የኮሚሽኑ ሊቀመንበር አቶ አበራ ገብሩ ትናንት ለቪኦኤ ሲናገሩ ውሳኔው የታገደበትን ምክንያት አስረድተዋል። ለፓርቲው በይፋ ከመገለጹ በፊት በማህበራዊ ድረገጾች ወጥቷል፣ እንደዚሁም አንድ ተከሳሽ ቅሬታ፣ ሌላው ደግሞ አቤቱታ አቅርበዋል የሚል ነው ምክንያቱ። ኮሚሽኑ ጉዳዩን እየመረመረ መሆኑን ውሳኔውን የመሻር የማጽደቅ፣ አሊያም የማሻሻል መብት እንዳለውም አመልክተዋል። ውሳኔው ከተላለፈባቸው አንዱ የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ግን ሂደቱ ህገወጥ፣ ውሳኔውም ተቀባይነት የሌለው መሆኑን ዛሬ ለአሜሪካ ድምፅ ተናግረዋል። እሳቸው እንዳሉት የክሱ ሂደት የተካሄደው ከሳሽ በሌለበት ነው። በእኛ ላይ የሚናፈሱ አሉባልታዎች ስለነበሩ እንድንከሰስ ጉዳዩም በኮሚቴው እንዲታይ የጠየቅነው ራሳችን ነበርም ብለዋል አቶ ይልቃል። ይሄም ሆኖ ክሱን የመሰረቱት የፓርቲው ብሔራዊ ምክር ቤት ሰብሳቢ መልሰው እንዳቋረጡት አቶ ይልቃል ያስረዳሉ። አቶ ይድነቃቸው ከበደ የሕግ ባለሙያም ነው፣ የምክር ቤታችንም ሰብሳቢ ነው፣ የብሔራዊ ምክር ቤቱ ሰብሳቢ ነው። በዚህ መሰረት የምክር ቤቱን ውሳኔዎች ያስፈጽማል። ስለዚህ ክሰስ ሲባል አየው ነገሩን፣ መረጃውን የማይጠቅም ነገር መሆኑን ስለተረዳ አልከስም። በእኔ ስም የሚደረግ ማንኛውም ልውውጥ ከጀመረው በኋላ ምን ያህል ደረጃ ከሄዱ በኋላ ክሱን ሂደቱን ትንሽ ጀምረውት ከዛ መልሰው አቆሙት። ወረቀቱን ጻፈ። ከዛ በኋላ እንደነገርኩኛ ክሱን የምንፈልገው ራሳችንን ለማጥራት እኛ ስለነበር ወረቀቱን ለማንጻፉ ለስነስርዓት ኮሚቴው ለስነስርዓት ኮሚቴው ጻፉ። ከዛ በኋላ ነው እሱ ይታይ ብለው ጻፉ መጀመሪያ። ከዛ በኋላ እኛ ትቸዋለሁ ብለው ለነሱ በደብዳቤ ሰጡ። ምክር ቤቱም ከፈለገ ሌላ ሰው በዚህ ጉዳይ መወከል ይችላል፣ እኔ አልሄድም አለ። ከዛም በኋላ በተደጋጋሚ እኛ እንሄድ ነበር። ምክንያቱም ራሳችንን ቅድም እንደነገርኩ ክሊል ለማድረግ እንዲመቸን የውስጥ ዲሞክራሲውንም ለማዳበር ብለን እንሄድ ነበር። መልስ ስንሰጥም የሚቀበለን አጠን እሱም አልነበረም መከላከያ ምስክርም ስናመጣ የለም። በኋላ ላይ እኛ በለለንበት ምስክሮች ተብሎ ማን እንዳመጣቸው የማይታወቁ ሰዎች ይመሰክሩ ነበር። እኛ በለለንበት እንግዲህ የሚሆነው የሆነው የዲሲፕሊን ኮሚቴና ኦዲት ነው የሚጠራቸዋሉ። አሁን ስሰማ እነዛን ሰዎች እየፈለገ አሁን ቅድም እንዳልኩ በዚህ ውስጥ የለሁበትም ብሎ ለእነሱም ደብዳቤ ጽፎ ለምክር ቤቱም በይፋ ሳውቆ በሌለበት ሁኔታ እሱ የምክር ቤቱ ተወካይ ሆኖ ክሱ ሲካሄድ እንደቆየ ተደርጎ ፍርድ እንደተሰጠ አድርገው ውሳኔ እንደተሰጠ አድርገው በምስክር ተረጋግጦ ተወስኖባቸዋል አሉ። የማን ምስክር ናቸው? ነ ማን ያመጣቸው ምስክር ናቸው? ማን የከሰሰንኛ ክስ ሳይኖር ፍርድ አለ እና ይሄንን ነገር አሁን እኔ ስናገረው ትናንትና ማንተ ኢንተርቪው ስታደርግ እንደሰማው ከኦዲትና ምርመራ ይህን ጉዳይ እያየው ነው እያጠናው ነው ብለሃል። ምንም ያጠናው ነገር የለም። ይሄ በስነ ስርአት ሕግ መሰረት በሀገሪቷ ሕግ መሰረት ከሳሽ ሳይኖር ክስ የለም። እዚህ ላይ አቶ ይልቃል በፓርቲያቸው አስተራር መሰረት የብሔራዊ የስነ ስርአት ኮሚቴው መረጃዎች እጁ ላይ ከገቡለት ከሳሽ ቢኖርም ባይኖርም ጉዳዮችን ማየት ይችላል ወይ አይችልም? እንዴት ነው አሰራራችሁ? ክስ ይቀርብለታል። ተከሳሽ አለ፣ ከሳሽ አለ። ሁለቱ የሚያቀርቡትን መረጃዎች አይቶ ውሳኔ ይሰጣል። ስለዚህ የዲሲፕሊን ኮሚቴ ክስ እስካልቀረበለት ድረስ ምንም ነገር ያየ ከሳሽ መሆን ያለበት ይሄኛው ከሌ ከሌ ነው በሚል የተቀመጠ አለ። ለምሳሌ የብሔራዊ ኮሚቴው ብቻ ነው መክሰስ የሚችለው አይደለም፣ አባላት ሊከሱ ይችላሉ፣ ብሔራዊ ምክር ቤት አባላት ሊከሱ ይችላሉ፣ ብሔራዊ ምክር ቤት ሊከስ ይችላል፣ ስራ አስፈጻሚ ሊከስ ይችላል፣ ማንኛውም ሰው ሊከስ ይችላል። ክስ የማቅረብ መብት ነው። ልክ እንደ ፍርድ ቤት አሰራር ነው። ነገር ግን ራሱ ተነስቶ፣ ራሱ ምስክር ሰምቶ፣ ራሱ ከሳሽ ነው፣ ራሱ እንደዚህ አይነት አሰራር የለም። ለኦዲትና ምርመራ ኮሚሽኑ ምንም አይነት ቅሬታ አለማቅረባቸውን ያስረዱት አቶ ይልቃል የምንጠብቀው ነገርም የለም ብለዋል። ብሔራዊ የሥነ ምግባር ኮሚቴው፣ የኦዲትና ምርመራ ኮሚሽኑ እንደዚሁም የፓርቲው ጽፈት ቤት ኃላፊነቴን እንዳልወጣ አድርገውኛል ሲሉም አቶ ይልቃል ተናግረዋል። በዚህ መነሻነትም የፓርቲውን ጠቅላላ ጉባኤ መጥራታቸውን አስታውቀዋል። ፓርቲው ስራ መስራት አልቻለም። ከጉባኤ በኋላ በጣም ችግር አጋጥሞ ነው። ይህንንም ነገር ኦዲትና ምርመራ ችግር እየፈጠረ ስለሆነ ጉባኤ እንዲጠራል ይጠይቅ ያለሆነ ስለዚህ በጠቅላላ ጉባኤ ይሄ ኦዲትና ምርመራ የተባለው ስራውን በኃላፊነቱ በአግባቡ እየተወጣ እንዳለ አለ ያቋቋመውም ኮሚቴ ይህን ሁሉ ተደጋጋሚ ስህተት እየሰራና ና በፓርቲው ላይም በደጋፊውም ላይ ትልቅ የስነልቦና ልቦና ችግር እያደረሰ ስለሆነ ጉባኤ በአስቸኳይ እንዲጠራልኝ ጠይቅ ያለሁኝ ኔ ጉባኤም የምንጠራው ይሄ ዲስፕሊን ኮሚቴና ኦዲትና ምርመራ ስራውን በአግባቡ ስላልሰራ እኔን አላሰራይ ስላለ እኔ ነኝ ከሳሹኛ ወደዛ ምንሄደው ወደዛ ጉባኤ ምንሄደው የሰጣችሁኝን ኃላፊነት እንዳልወጣ እኒህ ሰዎች ይህን ይህን እየሰሩ ስላስቸገሩኝ በነዚህ ሰዎች ላይ አንድ ውሳኔ ወስኑልኝ ብዬ እኔ ነኝ ያስጠራሁት ጉባኤ። እናም የሰማያዊ ፓርቲ የውስጥ ልዩነት ባለበት እንደቀጠለ ነው። ሁለቱ ወገኖችም የየራሳቸውን አቋም ትክክለኛነት እየተናገሩ ይገኛሉ። የኮሚቴዎቹና የፓርቲው አመራሮች አቋም ሊቀራረብ ቅራኔዎችም ሊታረቁ ስለመቻላቸውም ምልክት የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በአምቦ ዩኒቨርሲቲ አዋሮ ካምፓስ ካለፈው አርብ ጀምሮ ውሃ በመቋረጡ ተማሪዎች የሚጠጡትም ሆነ የሚተጣጠቡበት እንደሌላቸው በመጸዳጃ ቤቶቹም ውሃ ስለሌለ ከፍተኛ ችግር ውስጥ መሆናቸውን ተማሪዎች ገለጹ። ይህ ችግር እንዲቃለል ተቃውሞ ቢያቀርቡም በአስለቃሽ ጢስ እንደተበተኑ ተማሪዎቹ ይናገራሉ። የአፋን ኦሮሞ ዝግጅት ባልደረባ ጃለኔ ገመዳ ያጠናቀረችውን ዘገባ ጽዮን ግርማ ታቀርባለች። በዩኒቨርሲቲው አዋሮ በተባለው ካምፓስ ውስጥ ውሃ የተቋረጠው ከአርብ ጀምሮ መሆኑን ተማሪዎች ይናገራሉ። ከአርብ ጀምሮ እስከ ሰኞ ባሉት ቀናት ይመጣ ይሆናል በማለት ቢጠብቁም ሊያገኙ እንዳልቻሉም ይናገራሉ። የግቢው ተማሪ የሚጠጣውም ሆነ ገላውን የሚታጠብበት ማጣቱን የሚናገሩት ተማሪዎች ከሁሉ የከፋው ግን የመጸዳጃ ቤት ችግር እንደሆነ ይገልጻሉ። ተማሪዎቹ ከተጸዳዱ በኋላ ውሃ ማውረጃ ስለሌለ እጅግ መቸገራቸውንም ይናገራሉ። በዚህም ምክንያት ከተፈጠረው ሽታ ጋር ተያይዞ በአግባቡ ትምህርታቸውን መከታተል ስለተቸገሩ ሰኞ ዕለት ተሰብስበው በግቢው ውስጥ ተቃውሞ ማሰማታቸውን ይገልጻሉ። ኢዲዮ ቦና የተባለ ተማሪ ሰኞ ዕለት ጠዋት በግቢ ውስጥ ስለሆነ ሁኔታ ሲያስረዳ ተማሪው ተጠምተናል፣ ቆሽሸናል፣ መጸዳጃ ቤት መጠቀም አልቻልንም በሚል ተሰብስበው መጮህ እንደጀመሩ፣ ነገር ግን ብዙም ሳይቆይ በፖሊስ መከበባቸውን ይገልጻል። ፖሊስ ፌዴራላ ለኮሽሳን በዩኒቨርሲቲው ቅጥር ግቢ ውስጥ የነበሩት ቁጥራቸው የማይታወቅ የፌዴራል ፖሊሶች እየሮጡ ወደ እኛ መጡ። ድሮም ቢሆን እኛን መፍጀት ለምዳችኋል፣ በማለት ከምናልቅ እዚሁ እናንተው ጨርሱን አሉ። ተማሪዎቹ እዚያው ቆመን ጥያቄያችንን ማቅረብ ቀጠልን። ጥቂት ቆይቶ የትምህርት ቤቱ አስተዳደር መጥቶ እንዳነጋገራቸውና ውሃ እንደሚቀርብላቸው ችግሩም እንደሚቀረፍ ነግሮ እንዳሰነበታቸው ይገልጻል። ነገር ግን ከዛን ሰዓት ጀምሮ እስከሚቀጥለው ቀን ድረስ ውሃ ባለመምጣቱ ችግሩ እየተባባሰ ሲሄድ ትላንት ማክሰኞ በድጋሚ ለተቃውሞ መውጣታቸውን ይገልጻል። ሶማቁርቹ ዩኒቨርሲቲ ቁርስ ጉዳረታምሁደ ፖርስ ከመብላታችን አስቀድሞ ተማሪዎች ከየቦታው ተሰባስበው ወጡ። ልክ እንደ ሰኞ እለቱ ሁሉ የኦሮሚያ ፖሊሶች ወደ ግቢው ገብተው ውኃ ይመጣላችኋል ሲሉ በድምፅ ማጉያ ተናገሩ። ከዚያም በመጡበት መኪና ግቢውን ለቀው ወጡ። ተማሪዎቹ ግን ተጠማን አልለቅን ሲሉ ጮሁ። ከዛ በኋላ የፌዴራል ፖሊስ አስለቃሽ ጭስ ለቀቀብን። ተማሪው በተማሪ ላይ ተደራርቦ ወደቀ። ግማሹ ተሯሩጦ ወደ መኝታ ክፍሉ ገባ። ገሚሶቹ ደግሞ ግቢውን ለቀው ወጡ። ጥቂት ቆይቶ ተማሪዎቹ በአንድ ላይ እንዲሰባሰቡ የዩኒቨርስቲው አስተዳደር ሊያነጋግራቸው እንደሚፈልግና ና ችግሩ እንደሚቀረፍ ሲነግራቸው እንደገና መሰባሰባቸውን የሚናገረው ተማሪ ኢዲዮ ቦና፣ ነገር ግን የተባለው ሰው በአካል ሳይሆን መኪና ውስጥ ተቀምጦ በድምጽ ማጉያ እንዳነጋገራቸው ይገልጻል። ተማሪው የሚያነጋግራቸው ሰው ፊት ለፊት ወጥቶ እንዲያናግራቸው ቢጠይቅም የምትሉትን ይሰማል፣ እሱም የሚላችሁን ትሰማላችሁ ተብለው በዛ መንገድ ውይይቱ መቀጠሉን ገልጾ የውሃ አገልግሎት እንደሚሰጣቸው እስከዛው ተረጋግተው እንዲማሩ እንደተነገራቸው አስረድቷል። ጉዳዩን ለማጣራት አምቦ ዩኒቨርሲቲ አዲስ ወደ ተሾሙት ፕሬዚዳንት ዶክተር ላቀው ወንድሙ ደውለን የእጅ ስልካቸውን ባለማንሳታቸው ልናገኛቸው አልቻልንም። የአምቦ ዩኒቨርሲቲ የአዋሮ ካምፓስ የተማሪዎቹ ዲን አቶ አበበ መንግስቱ ግን ስለ ጉዳዩ ሲጠየቁ ኮንድራን መጋላ ኬሳ ቢሻን እንጅሉ ቱሪ ማ ቢሻን ግን ለዲፈ ቀደም ሲል ከተማ ውስጥ የውሃ ችግር ነበር። አሁን ግን ውሃ አለ ተለቋል። ተማሪዎቹ ያለባቸውን የውሃ ችግር በማንሳታቸው በአስለቃሽ ጭስ ምላሽ እንደተሰጣቸው ጠቅሰን ይህ እርምጃ ለምን ተወሰደባቸው በሚል ለቀረበላቸው ጥያቄ ተማሪዎች ጥያቄ ስላቀረቡ የተወሰደባቸው የኃይል እርምጃ የለም ብለዋል። ዛሬ ስላለው ሁኔታ በድጋሚ ተማሪ ኢዲዮ ቦና ጋር ደውለን ጠይቀ ነው ነበር። ዛሬም ውሃ አላገኘንም ብሎናል። እየጨመረ የሚሄደውን የዓለም ሕዝብ ለመመገብ የግብርና ምርታማነትን ለማሳደግ ለሚደረገው ትግል የግብርናም ሆነ የሌሎች ዘርፎች ሳይንሳዊ ምርምሮች የሚጫወቱት ሚና ከፍ ማለት እንዳለበት ተጠቁሟል። በኢትዮጵያ በግብርናው ዘርፍ የታየው ለውጥ ተሞግሷል። መለስካቸው አመሃ ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል። ከትናንት ጀምሮ ነፃ የሳይንስና የአጋርነት መማክርት በእንግሊዝኛው ኢንዲፔንደንት ሳይንስ አንድ ፓርትነርሺፕ ካውንስል በመንግስታቱ ድርጅት ከአፍሪካ ኢኮኖሚ ኮሚሽን ጋር በመተባበር አራተኛውን የሳይንስ መድረክ ማስተናገድ ጀምረዋል። የዓለም አቀፉ የእንስሳት ጥናት ተቋም ዋና ዲሬክተር ምስተር ጂሚ ስሚስ በተለይ ለቪኦኤ በሰጡት ቃለ ምልልስ እንደገለጹት የዚህ ጉባኤ ዋናው ዓላማ በገጠር ቀበሌዎች የሚገኙ ህብረተሰቦችን ህይወትና አኗኗር በመለወጥ ረገድ በግብርናው ዘርፍም ሆነ በሌሎች ዘርፎች የሚደረጉ ጥናቶችን እንዴት ተገቢ ወይንም ተያያዥና ጠቃሚ ማድረግ ይቻላል የሚለውን መረዳት ነው ይላሉ። ይህን ደግሞ ጠለቅ ብልን ካየነው በዓለማችን የሚታዩትን ለውጦች ማስተዋል ነው ይላሉ ጄሚ ስሚስ። ከሁሉም በፊት በግብርናና ከግብርና ጋር በተያያዙ ዘርፎች ያሉትን መሠረታዊ ለውጦች ለመረዳት መሞከር ነው። በዚህም የምናካሄዳቸው ጥናቶች፣ የምናስተዋውቃቸው ሳይንሶች ዛሬም ሆነ ወደፊት ለእነዚህ ለሚነሱት ጥያቄዎች በቂ ምላሽ የሚሰጡ መሆናቸውን ማረጋገጥ ይኖርብናል። ይህ ሳይንስ እንዴት ጥቅም ላይ እንደሚውል በጥናትና ምርምሩ ዘርፍ ብቻ ሳይሆን ከሌሎች ሀገሮችና አካባቢዎች ዘርፎች ጋርም የምንፈጥረው አጋርነት ምን አይነት እንደሆነ ማወቅ ይኖርብናል። ይህ ደግሞ በተራው የምንፈጥረው ሳይንስ ተገቢና ጠቃሚ እንዲሆን የምንገነባው አጋርነትን ምንነት ያሳየናል። የአየር ንብረት ለውጥ መንስኤው የሰው ልጅ ኑሮውን ለማደላደል ሲል ከተፈጥሮ ጋር በሚያደርገው ትግል የሚፈጠሩ ከባቢያዊ ለውጦች መሆናቸው በአሁኑ ጊዜ ከሞላ ጎደል ተቀባይነትን ያገኘ አመለካከት ይመስላል። የግብርና ተግባርም የራሱ ድርሻ እንደሚኖረውም አይጠረጠርም። በተለይ ደግሞ ቁጥሩ ለሚጨምረው የዓለም ሕዝብ ተመጣጣኝ ምግብ ለማምረት ግብርና የሚፈጥረው ተጽዕኖም ከወዲሁ በሳይንሳዊ ጥናት መቃኘት እንዳለበት ጄምስ ስሚዝ ያስገነዝባሉ። የግብርናው ዘርፍ በየጊዜው ቁጥሩ እየጨመረ ለሚሄደው ሰው የበለጠ ማምረት ይኖርበታል። የሕዝብ ቁጥር በዓለም ደረጃ የተደላደለና የተረጋጋ በሚሆንበት ጊዜ ዛሬ ከምናመርተው የምግብ መጠን ከ60 ከመቶ በላይ ማምረት ይኖርብናል። ዛሬ ከምንመግበው በ2.5 ቢሊዮን የሚበልጥ ሰው መመገብ ይኖርብናል። ስለሆነም ግብርና ይህንን ጥያቄ ለማሟላት የምርታማነቱን መጠን በእጅጉ መጨመር ይኖርበታል። ይህን ስናደርግ ግን የግብርና ዘርፋችን የተፈጥሮ ሚዛንን የጠበቀ መሆኑን ማረጋገጥ አለብን። በዚህ ረገድ አፍሪካ ከእስያና ከላቲን አሜሪካ ሀገሮች ልትቀስመው የምትችለው ትምህርትም ከፍተኛ እንደሆነ የዓለም አቀፉ የእንስሳት ምርምር ተቋም ዳይሬክተር ይጠቁማሉ። Africa is in a great position because, um, አፍሪካ ዛሬ በጣም አመቺ ሁኔታ ላይ ትገኛለች። ምክንያቱም እነዚህ ዛሬ በአፍሪካ የሚከናወኑ ለውጦች በላቲን አሜሪካ ቀደም ሲል ዛሬም እየተከናወኑ ናቸው። በተለይ ደግሞ በደቡብ ምስራቅ እስያ እነዚህ ለውጦች ቀድሞ ተከናውነዋል። ስለሆነም አፍሪቃ ከእነዚህ በግብርናው ዘርፍ ፈጣን ለውጥ ከተከናወነባቸው አህጉሮች ብዙ ልትማር ትችላለች፣ መልካም መልካም ተሞክሮችንም ልትቀዳ ትችላለች። ትናንትም ሆነ ዛሬ በአራተኛው የሳይንስ መድረክ በቀረቡ አንዳንድ አስተያየቶች የኢትዮጵያ የግብርና ኢኮኖሚ ለውጥ እየተደነቀ መነሳቱና አርያነቱም ለሌሎች ጠቃሚ እንደሆነ መገለጹ ትክክል ነው ብለው ያምናሉ ለሚለው ጥያቄ ጂሚ ስሚዝ የሚመልሱት ያለ ጥርጥር ነው። በእርሳቸው አስተያየት ማንኛውም ሥራ በተሻለ መንገድ ሊሰራ ይችላል ያሉት ስሚዝ በግብርናው ዘርፍ የኢትዮጵያ ተመክሮ ግን አርያነቱ ሊያከራክር አይችልም ይላሉ። ባለፈው ድርቅ ከአምስት ዓመታት በፊት ተከስቶ ከነበረው ማለታቸው ነው። ኢትዮጵያ ጎረቤቶቿ ሁሉ የተቸገሩትን ያህል አልተቸገረችም። ይህ ሁሉ የሚያመለክተው ኢትዮጵያ የምትሠራቸው አብዛኛው በሚገባ መሰራታቸውን ነው። ስለሆነም እነዚህ ምሳሌዎች ግብርና እንዴት ለውጥንና እድገትን ሊያራምድ እንደሚችል ሊያሳዩ ይችላሉ። እናም የኢትዮጵያ ተሞክሮዎች በሌሎች አካባቢዎች እንዴት ሊተገበሩ እንደሚችሉ እየመረመርን ነው። በዚህ ዓለም አቀፍ ጉባኤ ከተለያዩ የዓለም አገሮች የመጡ ከሁለት መቶ በላይ ሳይንቲስቶች እየተካፈሉ ይገኛሉ። ጉባኤው በነገ ዕለት ይጠናቀቃል ተብሎም ይጠበቃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከአሜሪካ ድምፅ በ19 በ22ና በ25 ሜትር ባንድ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። በናይል ሳትም ቪኦኤ 24 ላይ እንገኛለን። ለ4 ሰዓት 25 ጉዳይ ነው። አሁን የወሎ ሸበላ በናዝሬት Thank እናመሰግናለን። አስቴር ኃይለማርያም ሌላ ስሟን ናዝሬት ነው። የወሎ ሸበላ እያለች የተጫወተች ልንን ድንቅ ጣዕመ ዜማ ነው የሰማችሁት። አሁን ኢትዮጵያውያን በአሜሪካ ይቀጥላል። በዋሽንግተን ዲሲ አካባቢ ቨርጂኒያ ውስጥ በሚገኘው ሬገን ናሽናል አውሮፕላን ጣቢያ የሚሰሩ የተለያዩ ድርጅቶች ተቀጣሪዎች እዛው አውሮፕላን ጣቢያው ላይ በሚገኝ አዳራሽ ትናንት አንድ ስብሰባ አድርገው ነበር። ስብሰባው በስራ ቦታ ሊኖር ይገባል ባሉት የጥቅሞች የመብትና የነፃነት ጥያቄ ዙሪያ ነበር የተነጋገረው። ሰራተኞቹ በአብዛኛው የአፍሪካ ሀገሮች ተወላጆች ናቸው። ላቲን አሜሪካ ከመሳሰሉ ከሌላው ክፍለ ዓለም አገሮች የሆኑም አሉ። ከሁሉም የሚበዙቱ ግን ኢትዮጵያውያን ናቸው። በስብሰባው ላይ የተገኘው አዲሱ አበበ ለዛሬው ኢትዮጵያውያን በአሜሪካ ተከታዩን ዘገባ አሰናድቷል። ይቻላል መፈክር ነው ማሸነፍ ይቻላል ሲሴይ ፖይዴ ወደ ስብሰባው አዳራሽ ስገባ ትኩረቴን የሳበው ምንጣፍ ተጎዝጉዞለት፣ ቡና ቁርስ ቀርቦለት የተዘጋጀው ስኒና ረከቦት ነበር። ለነገሩ የደረሰን የጥሪ ወረቀትም ቡና ለፍትህ ይላልና ከቡና ጋር የተያያዘ አንድ ነገር እንዳለ መጠርጠሬ አልቀረም። ይህን የመብት ማስከበሪያ ስብሰባቸውን ግን ለምን የሆኑ ቡና ለፍትህ በሚል ኃይለ ቃል ያጀቡት? በሀገራችን ቡና ተፈልቶ ቤተሰብ ጎረቤቱ ሁሉ ቁጭ ብሎ ማህበራዊ ጉዳዮችን፣ ፖለቲካዊ ጉዳዮችን እንደዚሁም ሌሎች ጉዳዮችን አንስቶ ይወያያል። ስለዚህ በዛ መሰረት እዚህ ምኛ ምንድን ነው ማህበረሰቡ ያለበት፣ በተለይ ሰራተኞች ስራ ሁኔታ ጋር በተገናኘ ምን አይነት ችግር አለባቸው እነዚህን ችግሮች እንዴት አድርገን ነው ልንቀርፍ የምንችለው? ልክ በማህበራዊው የቡና ስነ ስርዓታችን ላይ ቤተሰብ፣ ጓደኛ፣ ጎረቤት ሲጣላ ለማስታረቅ እንደሚደረገ ሁሉ ለተከሰተ ችግር መፍትሄ ፍለጋ አይነት ስራ እንደሚሰራ ሁሉ እዚኛው ላይም ሰራተኞቹ እንዴት አድርገው ይሄንን ችግር መፍታት እንዳለባቸው እንዴት አድርገው መቅረፍ እንደሚችሉ፣ ማህበረሰቡም ደግሞ ተመሳሳይ ጉዳዮች ላይ እንዴት አይነት አቋም መያዝ እንዳለበት ምን አይነት እርምጃ መውሰድ እንዳለበት ያለምን ነገር የምንወያይበት ነው ማለት ነው። ለዚህ ሀገርም ሰዎች ይሄንን ነገር ማሳያ ነው ማለት ነው። ችግሮቻችን ከምንፈታባቸው መንገዶች አንደኛው ይሄ በጣም ትልቁ እንደሆነም የምናሳይበት ነው እና ትልቅ የሆነ ኢኖቬቲቭ የሆነ አፕሮች ነው ማለት ነው። አሀ ገባኝ። አሁን እኒሆኑ እንግዳ በማስቀደም ወደ ዝግጅቱ መዝለቅ እንችላለን። ራሳቸውን አስተዋውቀው በስብሰባው ውስጥ ያላቸውን ሚና፣ ማን እንዳዘጋጀው፣ አላማውን እና ምን ውጤት እንደሚጠበቅ ያስረዱናል። ስሜ በኃይሉ ወልድ ዮሐንስ ይባላል። የምሰራው ለአፍሪካን ኮሚኒቲ ቱጌዘር ነው ማህበር ኮሚኒቲ ኦርጋናይዘር ና አድቮኬት ይላይ ነው የምሰራው። አፍሪካን ኮሚኒቲ ቱጌዘር የሚሰራው በዋናነት ኒውዮርክ ና እዚህ ዋሽንግተን ዲሲ ነው። ይሄኛው ፕሮግራም የተዘጋጀው ከዩናይትድ ሂር የሌበር ሙቭመንት ጋር በጋራ በመሆን ዋሽንግተን ዲሲ የሚገኘው ብሔራዊ አውሮፕላን ማረፊያ ውስጥ የሚሰሩ ሰራተኞች የሚከፍላቸው ክፍያ፣ የስራ ሁኔታቸው እነኝ እነኝ ነገሮች በጣም አነስተኛ ናቸው። ስለዚህ ይሄ ነገር መቀረፍ ያለበት ፖሊሲ ሌቭል ላይ ያሉ ሰዎች ሌበር ፒስ ፖሊሲ የሚባል ነገር አለ። ያ የሌበር ፒስ ፖሊሲ እንዲመጣ ነው ግፊት እያደረግን ያለ ነው። ስለዚህ በእኛ በኩል ኮሚኒቲ ኦርጋናይዝ ማድረግ፣ ኮሚኒቲን አንድ ላይ በማሰባሰብ እዚህ የሚሰሩ ሰራተኞችን ሰፖርት እንዲያደርጉ ነው ይሄን ፕሮግራም ፕሮግራም ያዘጋጀ ነው ማለት ነው። ስለዚህ ዋነኛ አላማው ምንድን ነው? እሱ የሌበር ፒስ ፖሊሲ በዋሽንግተን ዲሲ ብሔራዊ አውሮፕላን ማረፊያ ጣቢያ ውስጥ እንዲመጣ ግፊት ማድረግ የሰራተኞቹ የሚከፈላቸው ክፍያ የተሻሻለ እንዲሆን የሚያገኙት የጤና ኢንሹራንስ ሽፋን የተሻለ እንዲሆን፣ ከዚህ ውጭ ደግሞ በስራ ቦታ ላይ ያላቸው እንክብካቤ ክብራቸውን የጠበቀ እንዲሆን ለማድረግ ነው። አቶ በኃይሉ የመጡበት የአድቮኬሲ ማለትም የውክልና ስራ የሚሰራው አፍሪካን ኮሚዩኒቲስ ቱጌዘር በዚህ አይነቱ የመብት ማስከበር እንቅስቃሴ የየማህበረሰቡ ተቋማት መጋበዝ አለባቸው ብሎ ያምናል። እናም በትናንቱ ስብሰባ በዋሽንግተን ዲሲ አካባቢ የሚገኙ የኢትዮጵያውያን ማህበራት ተወካዮች፣ የመገናኛ አውታር ወይም ሚዲያ ሰራተኞች፣ የልዩ ልዩ የንግድ ባለቤቶች፣ የልዩ ልዩ የሃይማኖት የሲቪክ የፖለቲካና የማህበራዊ ተቋማት ተወካዮች የተጋበዙ መሆናቸውን አቶ ባይሉ ገልጠውልኛል። ቀጣዩ እንግዳይም ሬገን አውሮፕላን ጣቢያ ሰራተኞች የተነሱለትን ዓላማ በመደገፍ የተገኙ የአንድ ታዋቂ ማህበር ፕሬዝዳንት ናቸው። የሰራተኛ ማህበር ፕሬዝዳንት ራሳቸውን አስተዋውቀው የሬገን አውሮፕላን ጣቢያ ሰራተኞች ያነሱትን ጥያቄ ከምን አኳያ እንደሚደግፉም ይገልጡልናል። እሺ ስሜ በርት ባዩ ይባላል። በረጅሙ በርቶሎሚው ነው። የስራ ድርሻዬ በዩናይትድ ሎካል 23 ዋሽንግተን ዲሲ ኤሪያ ፕሬዚደንት ነኝ። የቻፕተሩ ፕሬዚደንት ነኝ። ሎካል 23 የዲሲና አካባቢው ያለው የፓርኪንግ የፉድ ሰርቪስ የኤርፖርት ና የኢቨንት ሴንተር ሰራተኞች ዩኒየን ነው። ሶ ምንድን ነው ኤርፖርት ውስጥ የሚሰሩት ሰራተኞች በሙሉ ለተለያየ አሰሪ ነው የሚሰሩት፣ ኮንትራክት የተሰጠ አሰሪዎች እና እነዚህ በብዛት የፉድ ሰርቪስ ና የሪቴል ሰራተኞች ናቸው በኤርፖርቱ ሰዓት ውስጥ ከ40ው የ50 በላይ የተለያዩ ድርጅቶች ሰራተኞችን ቀጥሮ ያሰራሉ። ግን የዛሬው የተሰባሰብንበት ዋናው አላማ ምንድን ነው? እነዚህን በሙሉ ካምፓኒዎች ቀጥሮ የሚያሰራው ወይም ኤርፖርት ኦቶሪቲ የኤርፖርት ባለስልጣን የምንለው ሰራተኞቹን የስራ ሁኔታቸውንና ኑሯቸውን ማሸነፍ የሚችሉበትን አይነት በራሳቸው ተነስተው የመደራጀት መብት እንዲኖራቸው ፖሊሲ እንዲያወጣ እሱን ለመጠየቅ ነው። እዛ የተሰባሰብ ነው። አሰሪዎቹ ጋር ከመሄዳችን በፊት ዋናው ባለቤቱ ትክክለኛውን ፖሊሲ ማውጣት አለበት። የዚህ ኤርፖርት ባለቤት መንግስት ነው። ኤርፖርት ኦቶሪቲ የሚባለው በተለያዩ እዚያ አካባቢ ባሉ መንግስታት በዲሲ በቨርጂኒያ ጋቨርነር፣ በሜሪላንድ ጋቨርነር እና በፌዴራል ጋቨርንመንት የተወከሉ ሰዎች የሚያስተዳድሩት ኤርፖርት ነው እና ኃላፊነት አለባቸው ያንን ያን ኃላፊነታቸውን ተወጥተው ሌሎች ከተሞች ውስጥ ያሉ ኤርፖርት አስተዳደሮች እንዳረጉት ላይክ ፊላዴልፊያ፣ ቺካጎ፣ ኒውዮርክ የሰራተኞች በነጻ የመደራጀት ፖሊሲ የሚለውን እንዲያወጡ እና በህግ መልክ በሙሉ በኤርፖርቱ በዚህም በዳላስ ኤርፖርት ላሉ ሰራተኞች ብት መብት እንዲያገኙ ለመጠየቅ ነው እና ባለፈው ሶስት ወር ውስጥ በደንብ ስንደራጅ ቆይተናል። እንደምታየው ዛሬ ክፍሉ በሰራተኞች ሞልቶ ቁጣቸው ገንፍሎ የወጡት በሶስት ወር ውስጥ በአንድ ጊዜ እንደዚህ የገነፈለ ትግል አይቻል አቅም ረጅም ጊዜ ነው ዩኒየን ውስጥ እና ዛሬ የኤርፖርት ኦቶሪቲው ይህንን ሰራተኞቹን ድምጽ ሰምቶ ይህንን ፖሊሲ እንዲያወጣና ሰራተኞች ይህን ስራ ሰርተው ኑሯቸውን ማሸነፍ እንዲችሉ በአሁኑ ሰዓት ሰራተኞቹ ሁለት ስራም ሰርተውም ኑሮን አልቻሉት። ሶስት ስራ ሁሉ የሚሰሩ በቀን ሶስት ሰዓት አራት ሰዓት ብቻ የሚተኙ ልጆች። በአንድ ቀን የመጣ ነገር አይደለም። ከጊዜ በቀስ በቀስ እየተለወጠ መጥቶ እንዳልኩ አሁን ድሮ አንድ አሰሪ ብቻ የነበረበት ኤርፖርት አሁን አርባ አሰሪ አለ። ሁሉም አሰሪ ለኤርፖርት ሬንቱን ከፍሎ መንግስትም ድርሻውን ይወስዳል፣ ካምፓኒውም ድርሻውን ይወስዳል። እነሱ ብዙ ሚሊዮኖች ይዘው ሲሮጡ፣ ሰራተኛው ሳንቲም ይዞ ታቅፎ ነው የቀረው። አሁን ያለው ሁኔታ እንደሱ ነው እና በአብዛኛው በእኛ በሰራ ነው ሰርቬይ እዚህም ዳላስ ኤርፖርት ሪፖርትም በአብዛኛው ያሉት ሰራተኞች እዚህ አበሾች ናቸው። በእኛ ሰርቬ መሰረት ወደ 75 ፐርሰንት የሚሆኑት አበሾች ናቸው። ያው የሚበዘበዘው የሚጨቆነው እና መጠቀሚያ እየሆነ ያለው የእኛው ማህበረሰብ ነው። በትናንቱ የሬገን አውሮፕላን ጣቢያ የሰራተኞች ስብሰባ ላይ ከዋይት ሀውስ የተገኙ እንግዳም ነበሩ። እንግዳው በተለይም በሌበር ማለትም በሰራተኞች ጉዳይ የፕሬዚዳንት ባራክ ኦባማ ተወካይ መሆናቸው ተገልጦልኛል። አጠር ያለ ምክርና የማነቃቂያም ንግግር አድርገዋል። ቃለ መጠየቅ ለመስጠት ትናንት ዝግጁ እንዳልሆኑ ገልጠውልኝ ግን ሌላ ጊዜ ተስፋ ሰጥተውኛል። የትናንት አጠር ያለ የእንግሊዝኛ ንግግራቸውን አቶ በርቶሎሜዎስ እየተረጎሙ ለህዝቡ አስረድተዋል ትናስለኝ Let me uh, first start before I go into this. I could not be more proud to be the son of Ethiopian immigrants. <laughs> and I could not be more proud... Uh, ቶሎ መመለስ አለብኝ ወደ ስራ እና ግን አንዳንድ መናገር የምፈልገው ነገር አለ። ም ፕሬዚደንት ኦባማ የሚስማማበት ለውጥ ሊመጣ የሚችለው ከታች ነው፣ ከላይ አይደለም፣ ከሰው ከተራው ሰው ነው የሚነሳው። በማውራት የምፈልገው ስለ ሚኒመም ዌጅ ነው። ፕሬዚደንት ኦባማ እንዲሆን የፈለገው እንዲመጣ የፈለገው የሚኒመም ዌጅን የማሳደግ ለውጥ ሊመጣ ባይችልም በአርባ የተለያዩ ከተሞች ውስጥና የተለያዩ የመንግስት አካላት ውስጥ ይህ ህግ ወጥቶ የሚኒመ ወይም ወንጁ ጨምሮ ይገኛል። ያው እንዲስ እንደሆነ ማለት ነው። እና ያ ሊሆን የቻለው ከታች ያሉ ሰዎች፣ ተራው ሰው ፖለቲከኞችን ገፍተው ነው እንጂ ከላይ ያሉ ፖለቲከኞች አይደሉም ወደ ታች ያወረዱት። ፕሬዚደንቱ ሰዎች ለውጥ መለወጥ የሚችለው የሰዎች ህይወት መለወጥ የሚችለው ሚኒሙም ወንጁን በማሳደግ እንዲሁም ደግሞ ሰው ታሞብን ስንወጣ፣ ቤተሰቦቻችን ታሞብን ሲወጡ በክፍያ ተከፍሎን እንድንወጣ እንዲሁም እንደዚህ የመሳሰሉትን ለውጦች ሲመጣ ነው ለውጥ መምጣት የሚችለው እና ፕሬዚደንቱንም በዚህ ያምናል። አድማጮች፣ ዝግጅቱ ይቀጥላል። ሌሎች በተለይ ሠራተኞቹን ተዘዋውሬ አነጋግሬ ያለባቸውን ብሶት ገልጠውልኛል። እነሱንና ሌሎች በስብሰባው ላይ የተገኙ እንግዶችንም ጨምሬ በቀጣዩ ፕሮግራም ይመለሳለሁ። ለአሁኑ ሰላም። አዲሱ፣ እናመሰግናለን። ለኢትዮጵያውያን በአሜሪካ ዝግጅቱ ተከታዩ ዝግጅት ደግሞ ዲሞክራሲ በተግባር ይሆናል። በሱዳን የዳርፉር ግዛት የዳርፉርን አምስት ክፍላተ ሀገር በአንድ አስተዳደር ስር አዋቅሮ ለማዋሃድ የታቀደ አነ ታራኪ ውሳኔ ሕዝብ ከትናንት በስቲያ ሰኞ ጀምሮ እየተካሄደ ነው። ዛሬ ያበቃል። በአሁን ሰዓት አብቅቶ ሊሆን ይችላል። በአውሮፓውያኑ የዘመን አቆጣጠር በ2013 ዓ ም ጀምሮ እየተካሄደ ያለውን ውጊያ የሸሹ ብዙ ሺህ ዜጎች ድምፅ መስጠት ያለመቻላቸው ደግሞ በውሳኔ ህዝቡ ተአማኒነት ላይ ብዙ ጥያቄዎችን አስነስቷል። ከናይሮቢ የጂል ክሬግ ዘገባ ደርሶናል። ሰሎሞን ክፍሌ ለዲሞክራሲ በተግባር ዝግጅቱ ይዞታል። የሱዳን መንግሥት የዳርፉርን ግዛት በአምስት ክፍላት ሀገር ከፋፍሎ ያዋቀረው እንደ አውሮፓያን ዘመን አቆጣጠር በ1994 እና 2012 ዓ ም ሁለት ጊዜ ነው። አሁን ካርቱም የምትደግፈውም ይህንኑ የቆየውን አወቃቀር ነው። የውህደቱ ደጋፊዎች የሚሉት ዳርፉር የ2003ቱን ግጭቶች የጫረውን ቁልፍ ምክንያት ለማስወገድ ይበልጥ ሥልጣንና ተደማጭነት ያጎናጽፋታል ነው። የሽምቅ ተዋጊዎቹም ለረጅም ጊዜ ሲያስረዱ የቆዩት ዳርፉር ከኢኮኖሚም ሆነ ከፖለቲካ ተሳትፎ እንድትገለል ተደርጋለች። የጸጥታ ጥበቃ ሁኔታውም የዕለት ተዕለት ስጋት ሆኖባት ቆይቷል የሚል ነው። አሁንም ታዲያ እየተካሄደ ባለው ሕዝበ ውሳኔ ብዛት ያላቸው የዳርፉር ነዋሪዎች ድምፅ እንደማይሰጡ ይናገራሉ። በሰሜን ዳርፉር ግዛት የዋና ከተማዋ አልፋሽር ነዋሪ አንዱ ናቸው። ኢ ዶንት ሲ የኖው ሰው ድምፅ ለመስጠት ፍላጎት ያለ ሆኖ አይታየኝም። አብላጫው የዳርፉር ሕዝብ ረፈረንደሙን የተቃወመ መስሎ ይታያል። መንግሥት በበኩሉ በዳርፉር የሚኖሩ የሀገር ውስጥ ተፈናቃዮች መምረጥ ይችላሉ ይላል። ሆኖም ከግዛቱ ሸሽተው የሄዱ ወይም ሀገር ጥለው የወጡ ግን ድምፅ መስጠት አይችሉም ብሏል። በመንግስቱ መግለጫ መሠረት ሦስት ሚሊዮን ተኩል ሕዝብ በሕዝበ ውሳኔው ድምፅ ለመስጠት ተመዝግቧል። ተንታኞች ግን አሐዙን አይቀበሉም። ከዚህ ቀደም በመንግሥትና በተባበሩት መንግሥታት ድርጅት ስለ አገር ውስጥ ተፈናቃዮች የተሰጡ ቁጥሮች አልተጣጣሙም ሲሉም ያስረዳሉ። ዩናይትድ ስቴትስም በተፈናቃይ ካምፖች የተካሄዱ የመራጭ ምዝገባዎች በቂ ባለመሆናቸው ሕዝበ ውሳኔው ታማኝ አይሆንም፣ የዳርፉርን የሰላም ንግግር ሂደትም ይጎዳል ብላለች። እየተካሄደ ባለው ውጊያ ምክንያት በሕዝበ ውሳኔው አንካፈልም ያሉ አንዳንድ ሽምቅ ተዋጊዎች፣ ተፈናቃዮች በተገለሉበት ሁኔታ መንግሥት ደጋፊዎቹን በተለይ ስፋት ባለው ግዛት ውስጥ ያሉትን ድምፅ እንዲሰጡ እያደራጀና እያሰባሰበ ነው ይላሉ ቡሻራ ማናጎ። የአነስተኛው የሱዳን አርነት እንቅስቃሴ ሰራዊት አንጃ የሆነው የሚኒ ሚናዊ አባል ነው አለ የሚለውን ችግር ያስረዳል። እንዴት ነው ከሦስት ሚሊዮን በላይ የሀገር ውስጥ ተፈናቃዮች ካምፖች ውስጥ በሚገኙበት ስደተኞች በበዙበትና ጦርነቱ በቀጠለበት ሁኔታ ሬፍረንደም ማካሄድ የምትችለው ሕዝቡ ሐሳቡን በነጻነት መግለጥ በማይችልበት ሁኔታ ላይ ያለ እንዴት ውሳኔ ሕዝብ ማካሄድ ይቻላል ሲል ይጠይቃል። ቡሻራ ማንጎ የሚኒ ሚናዊ አነስተኛ ሽምቅ ተዋጊ አንጃ አባል። ሌላው ችግር ካለፈው ጥር ጀምሮ ተጨማሪ 138 ሺህ ሰዎች በመንግሥቱ ወታደሮችና በአብዱል ዋሂድ አማጺያን መካከል ውጊያ በመቀስቀሱ ምክንያት ከቤት ንብረታቸው ተፈናቅለዋል። የሱዳን ማስታወቂያ ሚኒስትር አህመድ ቢላል ኦስማን ለቪኦኤ ሲናገሩ መንግሥታቸው ይህን ረፈረንደም በማዘጋጀት እንደ አውሮፓውያን ዘመን አቆጣጠር በ2011 የተደረሰውን የሰላም ስምምነት አንደኛውን አንቀጽ ተግባራዊ አድርጓል ሲሉ አስረድተዋል። ጽሕፈት ቤቱን እዚህ በዋሽንግተን ዲሲ ባደረገውና ኢነፍ ፕሮጀክት በተሰኘው ድርጅት ውስጥ የፖሊሲ ተንታኙ ጆን ሃርሽ ግን በሱዳኑ የማስታወቂያ ሚኒስትር አስተያየት አይስማሙም። ኢነፍ ፕሮጀክት በስብና ላይ ሊፈጸም የሚችለውን ግፍ ለመከላከል የሚሠራ የፖሊሲ ቡድን ነው። ይሄ ለእኔ ግልጽ አልሆነልኝም። በምን አይነት ነው ህጋዊ እንዳልሆነ በስፋት የሚነገርለትን የሰላም ስምምነት ተከትሎ በተካሄደ ሬፌረንደም ወደፊት መራመድ የሚቻለው? የ2011ን የሰላም ስምምነት ብዙዎች የሚያዩት ሁሉንም ያላካተተና ተግባራዊነቱም የደከመ አድርገው ነው። ሮዛሊንድ ማርስደን ቀድሞ በሱዳን አምባሳደር ነበሩ። ፎር ጎቨርንመንት ት ሆፕ ስንድ ሲግናል መንግስት ተስፋ የሚያደርገው ረፈረንደሙን በማካሄድ የዳርፉር ግጭት አብቅቷል የሚል መልእክት ለማስተላለፍ ነው። ከዚያ ቀጥሎ ተስፋ የሚያደርጉት ደግሞ የሀገር ውስጥ ተፈናቃዮች ካምፖች ከእንግዲህ ወዲህ ስለማያስፈልጉ ይዘጉ፣ የአፍሪቃ የሰላም አስከባሪዎችም ከሀገር ይውጡ ለማለት ይመስለኛል። ዳርፉር አሁንም ስጋት ላይ መሆኗ የሚያሳስባቸው ወገኖች ግን ረፈረንደሙ እንዲያውም ውጥረቱ እንዲያባብስ ይችላል ሲሉ ፍራቻቸውን ይገልጻሉ። የተባበሩት መንግስታት ድርጅት እንደሚገልጸው አማጽያኑ ልዩነት ይደረግብናል እንገለላለን ሲሉ በማባረር ውጊያ ከጀመሩ እንደ አውሮፓውያን ዘመን አቆጣጠር ከ2003 ዓ.ም ወዲህ በዳርፉር ከ300 ሺህ በላይ ሰዎች ተገድለዋል። መንግሥት ለዚያ እንቅስቃሴ ምላሽ የሰጠውም ጃንጃዊድ የተባሉ ሚሊሻዎችን በማቋቋም እንደሆነ ይዘገባል። የጃንጃዊድ ሚሊሻዎች በወቅቱ ግዛቲቱ ውስጥ ከባድ ትርምስ በመፍጠር ይከሰሳሉ። የሱዳኑ ፕሬዝደንት ኦማር አልበሽር በዳርፉር ለተፈጸሙ የጦር ወንጀሎችና ሰብዓዊ ፍጅት በዓለም አቀፉ የወንጀል ፍርድ ቤት ይፈለጋሉ። በዳርፉር ለሦስት ቀናት የተካሄደው ረፈረንደም ዛሬ ያበቃል። ሶሎሞን ክፍሌን እናመሰግናለን። ተከታዩ ዝግጅት ሴቶችና ቤተሰብ ይሆናል። የሴቱ ታሪክ እንግዲህ አንቺው ነው፣ ቆንጂት። ከሁለት መቶ የሚበልጡ የናይጄሪያ ቺቦክ ተማሪዎች በቦኮ ሃራም ተዋጊዎች ከተጠለፉ ሁለት ዓመታቸው እንደሆነ አስረግጠሽ የክሪስ ስታይን ዘገባ ነው መሰለኝ ለዛሬ ይዘሽ የቀረብሽው ላንቺው፣ ላስረ ልክ ነው ሶሎሞን። የተጠላፊዎቹ ልጃገረዶች አባቶች እምባላላ ከተማ ገበያ ውስጥ ቺቦክ አካባቢ የምትገኝ ነች፣ ዛፍ ጥላ ስር ተሰብስበው ካሁን ካሁን ልጆቻችን ብቅ ይሉ ይሆን በሚል ዓይናቸው ይንከራተታል፣ ይተክዛሉ። ክሪስ ስታይን እንደዘገበው የቦኮ ሐራም ተዋጊዎች የዛሬ ሁለት ዓመት ቺቦክ ከተማ ከሚገኘው የልጃገረዶች አዳሪ ትምህርት ቤት በድቅድቅ ጨለማ ደርሰው ከጠለፏቸው 276 ልጃገረዶች ውስጥ የአራቱ ወላጆች ናቸው ያነጋግራቸው። ይህ ጽንፈኛው ቡድን ከፈጸማቸው ሁሉ እጅግ በጣም የከፋ ወንጀል ፈጥኖ ዓለም አቀፍ ትኩረትን መሳቡን እናስታውሳለን። የናይጄሪያ አጋሮች አገሮችና ተቋማት ልጃገረዶቹን ፈልገን እናገኛለን እንረዳለን ሲሉ ቃል መግባታቸው አይዘነጋም። 57ቱ ከጠላፊ እጅ ቢያመልጡም 219ኙ አሁንም የት እንደደረሱ አይታወቅም። የናይጄሪያ የጦር ሰራዊትና የፖለቲካ መሪዎቿ ልጆቹን ከቦኮሃራም እጅ እናስለቅቃለን እያሉ አሁንም ቃል ይገባሉ። ይሁን እንጂ እዚያ ገበያ ላይ ቁጭ ብለው የሚተክዙት ወላጆች ልጆቻቸው ከተጠለፉባቸው ወዲህ ህይወታቸው ፈጽሞ እንደ ድሮው ሊሆንላቸው እንዳልቻለ ነው የሚናገሩት። አባት ያዋሌ ዱኒያ የተጠለፈችባቸውን የሚወዷትን ልጃቸውን ባሰቧት ቁጥር ትኩሳት ይለቅብኛል፣ ያንዘፈዝፈኛል አሉ። ልጃገረዶቹ የተጠለፉበት የቺቦኩ የመንግስት ትምህርት ቤት አሁን የፍርስራሽ ክምር ሆኗል። ቦኮሃራም ልጆቹን ከጠለፈ በኋላ እሳት ለኩሶ አጋየው። በኋላ መንግስት እንደ አዲስ ይገነባል ብሎ አፈረሰው። ነገር ግን ትምህርት ቤቱ ግን አልተሰራም። ስለዚህ ቺቦክና የአካባቢው ከተሞች ማህበረሰብ በአሁኑ ጊዜ ትምህርት ቤት የላቸውም። ታዲያ ከተማዋ ችግሯ ለልጆቿ ትምህርት ቤት ማጣቷ ብቻ አይደለም። ቦኮሃራም አሁንም እየገባ ያመሳታል። ባለፈው ጥር ወር የቦኮሃራም አጥፍቶ ጠፊዎች ገበያዋ መሀል ቦምባ ፈንድተው ቢያንስ አስር ሰዎች ገድለዋል። ከዚያ በፊትም ጥቃት አድርሰው ነበር። ሁኔታው የቺቦክን ማህበረሰብ በተለይም የተጠለፉትን ልጃገረዶች ቤተሰቦች ከባድ ስቃይ አስከትሎባቸዋል። ያኩቡ ኔኬኬ የቺቦክ ልጃገረዶች ወላጆች ማህበር መሪ ናቸው። ተማሪዎቹ ከተጠለፉ ወዲህ ከመካከላችን 18 ወላጆች ሞተዋል ይላሉ። እንዲህ አይነት መከራ ሲደርስ ሰው ይታመማል። አእምሮ ሰላም አይኖረውም። ልጅህ በጠላፊ እጅ ሆና ሰላም ሊኖርህ አይችልም። የፍርሃት ኑሮ ነው የምትኖረው። አንድ ነገር ሲያምህ ይዞ ይሄዳል፣ አሉ አባት እንኬኬ። የምባላ ላ መንደር ነዋሪዎች፣ የተጠላፊዎቹ ልጃገረዶች ቤተሰቦች አንዱ ሌላውን እያጽናኑ ነው ቀኑን የሚገፉት ከወዳጆቼ ና ከስራ ጓደኞቼ ጋር ስሆን፣ አሉ ሌላው አባት ጆሴፍ ሳንዳ። ሌላ ሌላውን ስናወራ ሀሳቤ ይከፈልልኛል። ብቻዬን ስሆን ነው ልጄ እንዴት ሆና ይሆን እያልኩ ስለሷ ሳሰላስል የምውለው ብለዋል። የተባበሩት መንግሥታት ድርጅት ዋና ጸሐፊ ጽህፈት ቤት የህጻናትና የግጭቶች ጉዳይ ተጠሪ የሆኑት ሌይላ ዜሩጊ ማምሻውን በዚሁ ጉዳይ በቺቦክ ልጃገረዶች ጉዳይ መግለጫ አውጥተው ነበር። እነዚህን ልጆች ልንረሳቸው አይገባም። የናይጄሪያም ሆነ የማንኛውም አካባቢ ልጆች በሰላም መኖርና ማደግ አለባቸው። እኛ ድምጻቸው ሆነን ወደ ቤተሰባቸው እንዲመለሱ የማድረግ ግዴታ አለብን ብለዋል። ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ጥቂት ሰከንዶች ይቀራሉ። አንዳንድ አጠር አጠር ያሉ መረጃዎችን ላካፍላችሁ። ከምንዛሬ ዛሬ ሊጀምር አንድ የዩናይትድ ስቴትስ ዶላር ዛሬ 21 ብር ከ50 ሳንቲም ነው። ምንዛሬው የመሸጫ ዋጋ አንድ ብር ከ21 ብር ከ50 ሳንቲም ነው። ይሄ ማለት እርሶ አንድ የዩናይትድ ስቴትስ ዶላር ካሎት የሚሰጡት 21 ብር ከ50 ሳንቲም ነው። እርሶ ደግሞ ዶላር የሚፈልጉ ከሆነ 21 ብር ከ61 ሳንቲም መክፈል ይኖርቦታል። አንዱ አንድ ዩሮ 24 ብር ከ27 ሳንቲም ነው። አንድ እንግሊዝ ፓውንድ 30 ብር ከ56 ሳንቲም ነው። በኢትዮጵያ ሜቴሮሎጂ ኤጀንሲ ትንባያ መሰረት ነገ ሐሙስ ሚያዝያ 6 2008 ዓ ም አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 25፣ ዝቅተኛው ደግሞ 15 ዲግሪ ሴልሽስ ነው የሚሆነው። በኢትዮጵያ ውስጥ ብዙዎቹ አካባቢዎች ዝናባማ እንደሚሆኑ ነው የሜቴሮሎጂ ኤጀንሲ ትንባያ የሚያሳየው። ጎንደር ብቻ ነው በዛሬው ትንባያ ዝናብ የማያገኘውና ደመናማ ሆኖ የሚውለው። አፄ ቴዎድሮስ መቅደላ ላይ እሽጉጣቸውን ጠጥተው የሞቱት ልክ የዛሬ 148 ዓመት ዛሬ ነው። ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ። በምሽቱ ፕሮግራሟ አዘጋጅ ባዳነች ፍሳዬና በሌሎችም በሌሎችን ባልደረቦቻችን ስም እንሰናበታችኋለን። ቆንጆ ይታየና እኔም ሰሎሞን አባተነን አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣ ደህናደሩ ደህናደሩ